ከመካው አልሐራም እስከ ሞስኮ ካቴድራል፣ ከምስራቅ ለንደኑ እስከ ካይሮ አልአዝሃር፣ ከካምፓላው ቃዛፊ እስከ ኢየሩሳሌሙ አልአቅሳም ከዓለም መሳጅዶች የሚንቆረቆረው ዱዓ ምልጃ ዛሬም እንደቀጠለ ነው። ከዋይት ሃውስ እስከ ክሬምሊን ያሉ አብያተ መንግስታትም የሐዘን መግለጫውን እያጎረፉት ነው። የሀገራት የድርጅቶችና የሃይማኖት መሪ ተጠሪዎችም እንዲሁም በዱአ ሐዘን የመጽናናት ምኞቱ መሃል ብቅ ጥልቅ የሚለው ጥያቄ ግን እስካሁን ትክክለኛ መልስ አላገኘም። በዚህ ዘመን ባንዴ ያን ያክል ህዝብ እንዴት አለቀ የሚል ጥያቄ ያን ምስክሩም አልገባቸውም። አልዞ ደስስት ሂር በስሽ ኒሽት ፌሽቴን ከን ምንም ሊገባኝ አይችልም። እንዲህ አይነት አደጋ የሚደርስበት ምንም ምክንያት ሊኖር አይገባም። በአካባቢው ሰው የሚያድሩባቸው ድንኳኖች ናቸው ያሉት። ጀመራት ድልድይንም መጓዝ ያለባቸው በአንድ አቅጣጫ ነው በአንድ አቅጣጫ ነው የሚዞሩት። ወደ ኋላ መመለስ መቆምም አይችሉም። ሌሎች እንዲህ ይተርካሉ። ድንኳኖች የተተከሉባቸው ጎዳና ቁጥር 204 እና ጎዳና ቁጥር 223 ጀምራት ድልድይ አጠገብ ይገናኛሉ። እንደ ትናንቱ ባይሆን ኖሮ ምዕመናን ድልድዩ ላይ ሆነው ሰይጣንን ለመደብደብ ተምሳሌት ጠጠር ይጥሉበታል። ትናንት ግን ከቁጥር 204 ጎዳና የተነሳው የሕዝብ ማዕበልና ከቁጥር 223 የሚተመው ሌላ ማዕበል ሁለቱ ጎዳኖች ከሚጋጠሙበት ስፍራ ሲደርሱም ይላተማሉ። ከዚያም ትርምስ፣ ግጭት፣ ጩኸት እናም እልቂት። በዚያ ቅዱስ ስፍራም ሰው ሲሞት ሲቆስል ያሁኑ በእርግጥ የመጀመሪያው አይደለም። ሰኔ 1982 በደረሰ አደጋ 1426 ሐጃጆች ካለቁ ወዲህ ግን በርካታ ሰው ሲሞት የትናንቱም የመጀመሪያው ነው። 717 ሰው ለዚያራ በተከናነባት ጨርቅ እንደ ምሳሌው ተከፈነባት። 800 ቆሰለም። የዛሬ 9 ዓመት ግድም 364 ሰው በተመሳሳይ አደጋ ከሞተ ወዲህ የሳውዲ አረቢያ ነገስታት በተለይ መጨናነቁን ለማስተንፈስ ተጨማሪ ድልድዮች መንገዶችና መሿለኪያዎች ማሰራታቸውን የኮምፒውተር መቆጣጠሪያዎች ማስገጠማቸውን በርካታ የአደጋ መከላከያ ሰራተኞች ማሰማራታቸውን በየአመቱ ይናገራሉ። ታዲያ ትናንት የሆነው ለምን ሆነ? ንጉሥ ሰልማን የት ጠራል ነው መልሳቸው። አሳዛኝ አደጋ ነው። የሚመለከታቸው አካላት ጉዳዩን በተቻለ ፍጥነት አጣርተው ውጤቱን እንዲያሳውቁን አዘናል። የምዕመናንን ደህንነት ለማስጠበቅ የተቻለንን ሁሉ እናደርጋለን። የንጉሱ የጤና ሚኒስትር ግን የጉዞውን ደንብና ስርዓት ያላከበሩ ምዕመናን የፈጠሩት ትርምስ የሚል መልስ ሰጥተዋል። ይሁንና በየአመቱ ሁለት ሚሊዮን ሕዝብ የሚያስተናግድ መንግሥት ጥንቃቄ ምክር፣ ዝግጅቱ እልቂት አለማስቀረቱ ብዙዎችን ማሳዘኑ አልበቃ ያለ ይመስል ባለሥልጣናቱ በምእመኑ ማሳበባቸው ማስተዛዘቡ አልቀረም። የኢራን መሪዎች ከመታዘብም አልፈው የሪያድ ነገሥታት የመካና መዲና የበላይ ጠባቂ ነን እንደሚሉት ሁሉ ለአደጋውም በበላይ ኃላፊነት መጠየቅ አለባቸው ባዮች ናቸው። በቂ ጸጥታ አስከባሪ ወይም ስርዓት አስያዥ በአካባቢው ቢኖር ኖሮ፣ ሕይወት አድን ሰራተኞች ፈጥነው ቢደርሱ ኖሮ፣ ከሁሉም በላይ ተጨማሪ ማስፋፋት ተደርጎ ቢሆን ኖሮ ያ ሁሉ ሕዝብ ባላለቀ ነበር ይላሉ ታዛቢው። ሚና ተጨማሪ የማስፋፊያ ግንባታ ያስፈልገዋል። መንገዶቹ መስፋፋት፣ ድንኳኖቹም ተራርቀው የሚተከሉበት ስርዓት ሊኖር ይገባ ነበር። ከእንግዲህም የሆነ የምህንድስና ስራ መሰራት አለበት። የሟቾቹ ዜግነትና ብዛት ቀስ በቀስ ይፋ የሆነ ነው። እስካሁን የመጀመሪያውን ቁጥር የያዙት ኢራኖች ናቸው። አንድ መቶ ሰላሳ አንድ ሞሮኮ፣ ሰማኒያ ሰባት ህንድ 14 ጋዜጠኛ ነቢዩ ሲራክ እንዳለው ኢትዮጵያውያንም ሞተዋል። ቁጥራቸው ግን ገና በይፋ አልተነገረም።